የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምን አመሻችሁ። የዛሬ ህዳር 172011 ዓ ም ምሽት ዝግጅቶቻችንን እናስተዋውቃችሁ። በትግራይ ክልል በተካሄደው ሰልፍ የተለያዩ ጥያቄዎች ተነሱ። ሕገ መንግስት መከበር አለበት። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። አንድ ብሔር ላይ ያደረገ ጥቃት ይቆም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም የሰልፉን ተሳታፊዎች ነበር ያሰማናችሁ። የፌዴራል ፖሊስ አስተያየትም ይዘናል። በድሬዳዋ ከተማ የተከሰቱ ግጭቶችን የተመለከተ ዘገባም አለን። ሁለት የሀገር ሽማግሌዎች ይዘናል። ወጣቶችና የከተማ አስተዳደርንም ይዘናል። ወደ ባህር ዳር ተጉዘን የሰላም ውይይቱንም እንቃኛለን። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። የሜክሲኮና የዩናይትድ ስቴትስ ባለስልጣናት በሰጡት ማሳሰቢያ ድንበር ላይ አመጽ የቀሰቀሱና በኃይል ጥሰው ለመግባት የሞከሩ ፍልሰተኞች ሊከሰሱ ይገባል ማለታቸው ተሰማ። ፍልሰተኞቹ ኃይል ለመጠቀም በመሞከራቸው የድንበር ጠባቂዎች አስለቃሽ ጋዝ መጠቀማቸውም ታውቋል። የዩናይትድ ስቴትስ ሀገር ደህንነት ሚኒስትር ክሪስቲን ኒልሰን እንዲሁም የድንበር ጥቃትና ቁጥጥር ቢሮ እንዳስታወቁት ድንጋይ የሚወረውሩ ፍልሰተኞች አደጋ እንዳ የሚያስከትሉ ስጋት በመፈጠሩ ነው አስለቃሽ ጋዝ መጠቀም ያስፈልገው። የሜክሲኮ ሀገር ውስጥ ሚኒስቴር በሰጠው መግለጫ በህገ ወጥ መንገድ ድንበር ሊያቋርጡ የሞከሩ ወደ አምስት መቶ ያህል ሰዎችን ባለስልጣናት በቁጥጥር ስር ማዋላቸውም አመልክተዋል። በሌላ ዜና ሶማሊያ ውስጥ ነውጠኞች ዛሬ ሰኞ ባካሄዷቸው ሁለት የተለያዩ ጥቃቶች ቢያንስ ሀያ ሁለት ሰዎች መግደላቸውን የአይን ምስክሮችና ባለስልጣናት አስታወቁ። የአልሻባብ ነውጠኞች በማዕከላዊዋ የሶማሊያ ጋልካዮ ከተማ ውስጥ በሚገኘው በአንድ አወዛጋቢ የሃይማኖት መሪ ቅጥር ግቢ ባካሄዱት የመጀመሪያው ጥቃት የሃይማኖት መሪውንና አስር ሰዎች ተገድለዋል። የአይን ምስክሮች በተናገሩት ቃል አንዲት ቦምብ የተጠመደባት መኪና የሃይማኖት መሪውን ግቢ ጥሳ እንደገባች ነውጠኞቹ ግቢውን መውረራቸው ታውቋል። ጥቃቱ የተካሄደበት ግቢ የሱፊ ሃይማኖት መሪው ሻኬህ አብድል ዌል አሊ ኤልሚ መኖሪያ እንደሆነም ታውቋል። በመጨረሻም የኡጋንዳ ጥልቅ ዋናተኞች ከቪክቶሪያ ሐይቅ ውስጥ የሰላሳ አንድ ሰዎች አስክሬን ማውጣታቸው ተገለጸ። ሰዎቹ የሞቱት ፓርቲ ካሄዱባት የነበረች ጀልባቸው ሐይቁ ውስጥ በመስጠሟ መሆኑም ታውቋል። የሟቾቹ ቁጥር ከፍ ሊልም እንደሚችል የተገለጸ ሲሆን አደጋው ግን በኡጋንዳ ታሪክ ከፍተኛው እንደሆነ ነው የተነገረው። ጀልባዋ ባለፈው ቅዳሜ ስትሰጥም ውስጧ ከአንድ መቶ በላይ ሰዎች የነበሩ ሲሆን ይህም መያዝ ከሚገባት ቁጥር በላይ እንደሆነ ተገልጧል። አደጋው የደረሰበት የሙ ሆኖ አካባቢን የሚወክሉት የሕግ ባለሙያ ጆንሰን ሙያኒ እንዲህ አይነቶቹ ጀልባዎች ከሀምሳ በላይ ሰዎች መጫን እንዳይችሉ ተናግረዋል። ለአድማጮቻችን ለዛሬ ያዝንላቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ወደ መጀመሪያው ዘገባችን እናልፋለን። በትግራይ ክልል ደቡባዊ ማዕከላዊና ምዕራባዊ ዞኖች በሚገኙ የተለያዩ ከተሞች በተካሄዱ ሰልፎች ላይ የሕግ የበላይነት ይከበር፣ ፍትህ በሁሉም አካባቢ ይንገስ፣ ተጠርጣሪዎች በፍርድ ቤት እንጂ በሌሎች አካላት መዳኘት የለባቸውም፣ የሚሉና ሌሎች ጥያቄዎችን የያዙ መፈክሮች ተሰምተውበታል። ሙልጌታ አጽባሃ ከመቀሌ ተከታዩን ሪፖርት ይልኮልናል። ሌላኛው ለዚህ የሚያደናቅፍ ኃይል እንደማይኖር ግልጽ የሚያደርግበት መድረክ ነበር የዛሬ መድረክ። ህብረተሰቡ እንዲሸበር አሳቡ እንዳይገልጽ ወደ ሰልፍ እንዳይመጣ የተለያየ የሽብር እንቅስቃሴ የሚያደርጉ ኃይሎች ትላንት ወደ ሶስት ሰዓት አካባቢ ገደማ ሶስት ቦምብ ጥለዋል። ይሁንና ህብረተሰቡም ይህን ከጸጥታ ኃይል ጋር በመተባበር ሶስት ልጆች በቁጥጥር ስር እንዲውሉም ተደርጓል። አቶ ሀፍቶም በፍንዳታው የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ጨምረው ገልጿል። ሰልፉ በሰላም መጠናቀቁም አረጋግጧል። በማዕከላዊ ዞን በአብይ ዓድና አክሱም ከተማ የተካሄደው ሰልፍ ሰላማዊ እንደነበር አስተያየታቸው ለቪኦኤ የሰጡ ነዋሪዎች ተናግረዋል። በአሁኑ ወቅት በአገሪቱ የህግ በላይነት ለማክበር ተብሎ እየተወሰደ ያለው እርምጃ በአንድ ብሔር ላይ ብቻ የሚደረግ ፖለቲካዊ ጥቃት ነው ብለው እንደሚያምኑ ገልጿል ነው። ሰልፈኞቹ ህግ ለማስከበር እየተፈጸመ ያለው አካሄድ የትግራይ ህዝብ ለማንበርከክ የሚደረግ ሴራ ነው ብለውታል። ይህንም ደግሞ እንደማይቀበሉት ገልጿል። ህገ መንግስት መከበር አለበት። ኢትዮጵያ ሀገር ናት። አንድ ብሄር ላይ ያደረገ ጥቃት ይቆም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም። ህገ መንግስትን የሰጠ መብት ነው ይከበር እያልን ያለ ነው። ብሄር ብሄረሰቦች ይከበሩ ሲሉ እኮ ማለት ነው። ሌላ የሌላ ብሄሬዎችን እናክብር ነው እየተባለ ያለው እንጂ ለማንም የሚያንቋሽሽ አንድ ነገርም አላየውም እስካሁን ድረስ። የሚገርመ ነገር የነበረው መሪ ሀሳብ ፍትህ በወልሚንገስ ህገ መንግስት ይከበር በሚል መሪ ሀሳብ እና የህግ በላይነት የትግራይ ህዝብ ለማንበርከክ የሚደረግ ሴራ አንቀበለውም፣ ተጠርጣሪ ፍርድ ነው እንጂ በሌላ አይዳኝም፣ የውጭ ኃይሎች እጅ አስገቢነት ይቁም፣ መንግስታችን ባወጣው መግለጫ በጽናት እንደግፋለን በሚሉ መሪ ሀሳቦች እና መፎክሮች ህብረተሰቡ የሚፈለጉ መልእክት አስተላልፈው ነው በሰላም የተመለሱ። በተለያዩ አካባቢዎች እየተፈጸመ ነው ያሉት ብሔር መሰረት ያደረገ ጥቃትና ማፈናቀል እንዲቆም ጠይቋል። በምዕራባዊና ዶባዊ ትግራይ ዞኖች በተካሄዱ ሰልፎች ደግሞ በማንነት ጥያቄ ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክር ተሰምቷል። በሁመራ ከተማ በነበረው ሰልፍ ተሳታፊ ከነበሩ ደግሞ

ለተካም ስጋት እንዳልነበረ ያው፣ ሰላም በሆነ መንገድ አሁን በአሁኑ ሰዓት እየተጠናቀቅ ነው ያለው። ስለዚህ ለሚመለከተው አካል ጥያቄውን አቅርበዋል። ሰልፎቹ በተካሄዱ አካባቢዎች አስተያየታቸውን የሰጡ ነዋሪዎች ሰልፎቹ በህዝብ አደረጃጀት ማህበራት እየተዘጋጁ መሆናቸውን ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽብሃ መቅለም ከዚሁ ከሙስና ጋር በተያያዘ የተጠረጠሩ የሜቴክ አመራሮች እንደዚሁም በሰብአዊ መብት ጥሰት የተከሰሱ የብሔራዊ መረጃ ደህንነት አገልግሎት ኃላፊዎች መታሰር ጋር በተያያዘ የህግ አግባብን የጣሰና አንድ ዙ ዘር ላይ ያነጣጠረ ጥቃት ነው የሚሉ የትግራይ ተቃዋሚዎች ድምጽ ቀደም ሲል ተደምጧል። የትግራይ ክልል ምክትል ርዕሰ መስተዳደር ዳይሬክተር ደብረ ጽዮን ዶክተር ደብረ ጽዮን ገብረ ሚካኤል የተወሰደው እርምጃ ከህግ የበላይነት ውጭ ነው፣ ፖለቲካዊ መልክ ይዟል ሲሉ ህዳር 10 2011 ዓ.ም ጋዜጣዊ መግለጫ መስጠታቸው የሚታወስ ሲሆን ቅዳሜ ዕለት ለተቃውሞ የወጣው የትግራይ ህዝብ የእርሳቸውን መግለጫ እንደሚደግፍ ቀደም ሲል ተሰምቷል፣ በመፈክርም ገልጸዋል። በዚህ ጉዳይ ላይ ባለፈው አርብ ለጋዜጠኞች መልስ የሰጡት የፌዴራል ጠቅላይ አቃቤ ህግ የኮሚኒኬሽን ዳይሬክተር አቶ ዝናቡ ተኑ የሚከተለውን ምላሽ ሰጥተዋል። አሁን እየተወሰዱ ያሉት እስፔሻሊ የሜቴክንና የመረጃ ብሔራዊ ደህንነት አካባቢ ላይ የተጀመረው ስራ የትኛውም የፖለቲካ እንድምታ የለውም። የትኛውም ብር ግለሰብ ታርጌት አይደለም የትኛውም ክልል ጎሳ ወዘተመሳሰሉ ተመሳሰሉት ታርጌት አይደለም። ስለዚህ እኛ የሰራ ነው ወንጀልና ወንጀል ነክ ሆኖ በወንጀል ድርጊት የሚጠረጠሩ አካላት በሙሉ በህግ መጠየቅ መቻል አላቸው። ስለዚህ አይ አንጠይቅም ከተባለ አይሰራም። የሀገር በህግ መተዳደር አለበት። ሰው እየዘረፈ መኖር አለበትም። ዜጋ እኮ በነፃነት መንቀሳቀስ አለበት። ዜጋ ሰብዓዊ መብቱ እየተረገጠ እንዴት አድርገን ቁጭ እንላለን? ስለዚህ እየተሰራ ያለው የትኛውም የፖለቲካ እንምታ የለውም የሚል በደንብ ሁሉም ሰው ሊገነዘበው ይገባል። ዝም እዛ መመነሳ ጉዳይ አይደለም። የትግራይ በላዊ ክልላዊ መንግስት ክቡር ፕሬዚዳንት የተናገሩት ነገር እሳቸው እንደተናገሩት ሆኖ የእሳቸው ጉዳይ እሳቸው ሀሳብ ስለሆነ ማለት ነው በእሱ ላይ ምንም አይነት አስተያየት መስጠት አልችልም። ነገር ግን እኛ እያደረግን ያለነው ጉዳዮች ህግን እና ህግን ብቻ መሰረት አደረገ የትኛውም የፖለቲካ ውግንና ነጻ የሆነ ነው። አንድ ወንድም እዚያ እንደተናገረው አብዛኛዎቹ እኮ ከስርዓት ከተባለ አሁን ያለው የፖለቲካ ፓርቲ አባላት ናቸው። ታዲያ ውግንና ከሆነ እኮ እነሱን ነው እነሱ መተው ነበረብን። ወንጀል ግን ያን አይደለም። ሊያደርግ የሚችሉ ወንጀል ያን ሊያደርግ የሚችሉ አይደለም። ከሁሉም አካል በዚህኛው የተሳተፉ የተጠረጠሩ አካላት ተጠያቂ እንደሆኑ ሁሉም ሰው ቢያቆጥሩ ነው የምል ነገር ነው ያለን። እየተከታተላችሁ የምትገኙት ጋቢና ቪኤ ነው። ወደሚቀጥለው ዘገባችን እናልፋለን። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በራሳቸው ፈቃድ የተሰባሰቡ የሰላም እናቶች ሰሞኑን በባህር ዳር ከተማ በመገኘት ለአዲስ አበባና ለባህር ዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክት በሰላም እጦት የመጀመሪያ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነውን ሰላም ልንንከባከበው ይገባል ለዚህም ሁሉም ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋናው ተጨማሪ ዘገባ አላት። ከሶስት ቀናት በፊት ነበር ቁጥራቸው ወደ አራት መቶ የሚጠጉ የአዲስ አበባ ከተማ ወጣቶች ወደ ባህር ዳር ከተማ የመጡት። ዓላማቸው ደግሞ በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ማስወገድ ቢሆንም ውስጡ ግን ሌላ ሚስጥር ነበረው። ፍቅር፣ አንድነት፣ ወንድማማችነትን መገንባት ይህ ደግሞ በክልሉ ምክር ቤት አዳራሽ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከፍ ብሎ ተደምጧል። ምክትል ከንቲባው ለእንቦጭ አረም ማስወገጃ የአስር ሚሊዮን ብር በከተማ አስተዳደሩ ስም ካበረከቱ በኋላ የተናገሩት ነገር የሁሉን ተሳታፊ ቀልብ የሳበና በፉጨትና በጭብጨባ የታጀበ ነበር። እንዲህ ሲሉ ጀመሩ ኢንጂነሩ። በአማራና በኦሮሞ ህዝብ ላይ ለዘመናት የተዘራውን የጥላቻ ግንብ ለመናድ ከአንድ ዓመት በፊት ጣና ኬኛ ብለን ተነሳን። አንድነትና ፍቅርን ለመስበክ ሀ ብለን ጀመርናሉ። እኛ የመጣ ነው አባቶቻችን ከዘመናት በፊት ያስቀመጡትን ሐውልት የአንድነት ሐውልት የኢትዮጵያዊነት ሐውልት እሱን ብናጸና ጣናን ኬንያ ብለው ወጣቶች ሲመጡ ጣናን ብቻ አልነበረም ያዳኑት እንቦጭን ብቻ አይደለም የለቀሉት በአማራና በኦሮሞ ሕዝብ መካከል የነበረውን ቁርሾ እንደ ሕዝብ ባይኖርም እንደ ሕዝብ ባይኖርም በአንዳንድ ሰዎች ምክንያት ይህንን ታላላቅ ህዝብ ግንኙነት በሚጠላ ሰዎች ምክንያት የተፈጠረውን ቁርሾው ነቅለውን የተመለሱት ቀጠሉ። ኢንጂነሩ ኢትዮጵያዊነት ሱስ ነው ብለው የሰበኩት አቶ ለማ መገርሳ እዚህ አዳራሽ ውስጥ እንደሆነ አስታውሳለሁ ካሉ በኋላ እኔም ኢትዮጵያዊነትን እሰብካለሁ። ያ ሱስ ነው፣ ሁላችንን እንዳንተኛ እንዳንቀመጥ፣ እንዲም ዞር ያደረገ ስለዚህ ዛሬ ስንገናኝ ያንን አደራ እንደ ስንቅ ይዘን ወደፊት ለመራማት መነሻችን ባህር ዳር የሆን ቅሉ ኢትዮጵያን እናዳረሳታለን። ከዛም አልፈው አባቶቻችን በራሳቸው ደም የገነቧትን አፍሪካ ተሻገርናታል። የኢትዮጵያ የአፍሪካ የሁላችን ከተማ ዋና ከተማ የሆነችው አዲስ አበባ ኢትዮጵያን ማየት የሚፈልግ ሰው ካለ አዲስ አበባ፣ ይሄ ውብ የአምላክ እጅ ስራ የሆነ ከተማ፣ የኢትዮጵያውያን መኖሪያ የሆነ ከተማ፣ ማንም እንደፈለገው እንደ ራሱ አስቤዛ ሊጫወት ሊያሾረው ስለማይችል፣ የኢንጂነሩ ማጠቃለያ የሆነው ንግግር ደግሞ በማህበራዊ ሚዲያ ውስጥ ራሳቸውን መሽገው አንድነታችንን ለመናድ ለሚጥሩ ኃይሎች ወጣቶች እጅ መስጠት የለባቸውም የሚል መልእክት በማስተላለፍ ነበር። የፖለቲካ ቁማሩን በሚገባ ልናቅ ይገባላል። በዩኒቨርስቲዎች ያለው አሁን ወንድምን ከወንድም ጋር የሚያጣላ በመሀል ግን የፖለቲካ ትርፍ ለማግኘት አሁን በጀመር ነው። ልክ የፖለቲካ ንግዱን ትርፋማ እንዳይሆን ገበያውን ማጥበብ ብንችል ደግሞ ማጥፋት ገበያው ሶሻል ሚዲያ ላይ ያለ እኛ ተባብር ገበያውን ተፋማ እንዳይሆን ካላደረግን ወንድምን ከወንድም ጋር ለማጣላት የተዘጋጁ የኢትዮጵያ ጠላቶች ይላሉ። ይህንን የማንክደው ሀቅ ነው። ከውስጥም ከውጭ ባህር ዳር ልጆች፣ የአዲስ አበባ ልጆች፣ የኢትዮጵያ ወጣቶች በዚህ ነገር ላይ ልነቃ ይገባል። አንድነታችንን እንጠብቃል። ኢትዮጵያዊነታችንን እንጠብቃል። የምንጠብቀው እኛ ወጣቶች ነው። የአማራ ዲሞክራሲያዊ ፓርቲ አዴፓ የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ምግባሩ ከበደ የጥላቻ እምቦጭ እየተነቀለ የመለያየት ግንብ እየፈረሰ አንድነታችን እየጠነከረ ይሄዳል በማለት ለተደረገላቸው ድጋፍ አመስግነዋል። ከውይይቱ በኋላ ያነጋገር ናቸው። አንዳንድ ወጣቶች የሰጡት አስተያየት ከምክትል ከንቲባው ታከለ ኡማ መልእክት ብዙ ቁም ነገር ማስቀረት እንደቻሉ ይናገራሉ። ስሜ ይድነቃቸው አሸናፊያችን ነው ይባላል። ብሩ ከንቲባችን ኢንጂነር ታከለ ኡማ ከተናገሩት ነገሮች ላይ ስሜት የሚነኩ ብዙ ነገሮች ተናግረዋል። አዲስ አበባችን የሁሉም ኢትዮጵያዊ መኖሪያ ነች። አዲስ አበባ ላይ ሁሉም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ በአንድነት የሚኖርባት ከተማ እንደመሆኗ መጠን የሁሉም ኢትዮጵያ ላይ ያሉ ወጣቶችን እኛ የአዲስ አበባ ወጣቶች አንድ ላይ በመምከርና በመመካከል ትልቋን ኢትዮጵያ መፍጠር እንዳለብን መልእክት አስተላልፈውልናልና ከዚህ በፊትም ብዙ ያስተላልፉልን መልእክት አለ ክቡር ከንቲባችንን በዚህ አጋጣሚ ላመሰግናቸው ወዳለሁ ይህንን ጠንካራ መልእክት ስላስተላለፉልን። በምክትል ከንቲባ ታከለ ኡማ የሚመራው ልዑክ ከአዴፓ አመራሮችና ከባህር ዳር ከተማ ወጣቶች የማስታወሻ ስጦታዎች የተበረከተላቸው ሲሆን የሶስት ቀናት ቆይታቸውን አጠናቀው ዛሬ ተመልሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርል ዘገባው፣ እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደር ና ፖሊስ ገለጹ። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ ሁለት ሰው ተገድለዋል፣ አራት መኖሪያ ቤቶች ተቃጥለዋል። ሁሉም የሚሉት ግጭቱ የሚቀሰቅስና የሚያባበስ አንድ አካል አለ ነው የሚሉት አንድ አካል ለይተው ያልተናገሩ ሲሆን ከተማዋ ቀድሞ ወደነበረችበት ሰላም እና አብሮ የመኖር እሴት እንድትመለስ ፍላጎታቸው መሆኑን ሁሉም ይናገራሉ። ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች። በድሬዳዋ ከተማ የተወሰኑ አካባቢዎች ተደጋጋሚ ግጭቶች እየተነሱ እንደሆነ ያነጋገርናቸው በሙሉ ያረጋገጡት ጉዳይ ነው። የሰሞኖቹ ግጭቶች የኦሮሞና የሶማሌ ተወላጆች በሚል በወጣቶች መካከል አልፎ አልፎ የሚከሰቱ እንደሆኑ ነዋሪዎቹ ይገልጻሉ በአሁኑ ወቅት በከተማው በአጋጣሚ እንኳን ሁለት የሰፈር ወጣቶች በአንድ ትንሽ ነገር ሳይስማሙ ቀርተው ቢጣሉ ጉዳዩ የብሔር መልክ እንዲይዝ እንደሚደረግ ይናገራሉ በከተማው መልካ ጀብዱ ገንደ ኮሚሽን ገንደ ገመቹ መጋላ ጨብጡና አንዳንድ ጊዜም ገንደ ተስፋ በተባሉ ቦታዎች ግጭቶች ይፈጠራሉ ባለፈው ሳምንት እነዚህ ግጭቶች ከድንጋይ ውርወራ አልፈው ሁለት የቤተሰብ አስተዳዳሪ ወንዶችን በሶስት ቀናት ልዩነት እንዲገደሉ ምክንያት ሆኗል። የከተማው ፖሊስ አንደኛው ሟች ጭንቅላቱ አካባቢ በስለት ወቅቶ የተገደለ መሆኑን ሲገልጽ የሁለተኛው ሟች ሪፖርት ተጣርቶ አልደረሰም ብሏል። ነዋሪዎቹ ደግሞ ሁለተኛው በጥይት ተመትቶ ነው የተገደለ ይላሉ። ሁለቱ ሟቾች የኦሮሞ ተወላጆች ሲሆኑ ይህንን ጥቃት ተከትሎ ደግሞ አራት የመኖሪያ ቤቶች ተቃጥለዋል። መኖሪያ ቤቶቹ የሶማሌ ተወላጅ ቤቶች ናቸው ተብሏል። ለእነዚህ ግጭቶች መባባስ ምክንያት ናቸው የተባሉ ስልሳ ሰዎች መታሰራቸውን ፖሊስ አረጋግጧል። በተጨማሪም ትላንትናና ዛሬ ቢቆምም ቡድን የለዩ የድንጋይ ውርወራዎች በመኖራቸው መፈነካከትና መጎዳት እንደነበር በዚህ ጉዳትም አንዳንዶቹ የሕክምና እርዳታ እንዳገኙ አንዳንዶቹ ደግሞ ወደየቤታቸው እንደሄዱ ፖሊስ ገልጿል። በከተማው እየተፈጠረ ያለውን ግጭት በተመለከተ መነሻ ምክንያቱ ምን እንደሆነ ለማጣራት በሁሉም ወገን ያሉ የተለያዩ ሰዎችን አነጋግሬያለሁ። ሁሉም የሚሉት ግጭቶቹ የሆነ ቦታ ላይ በቀላሉ ሊቀሰቀሱ ይችላሉ፣ የሚያባብሳቸውና ከግጭቶቹ ማትረፍ የሚፈልግ አካል አለ ነው። ማን ነው ይህ አካል ለሚለው አንዱ በአንዱ ላይ ከመጠቋቆም ውጪ ይህ ነው የሚል ትክክለኛ ምክንያት የሚሰጥ ወገን የለም። በድሬዳዋ ከተማ የሶማሌ ተወላጅ መሆናቸውን የሚናገሩትና በከተማው የአገር ሽማግሌ እንደሆኑ የሚገልጹት አቶ አደም አለሌ ግጭቱ መብረድ ያልቻለው የአገር ሽማግሌዎች ወጣቶቹን ከግጭት እንዲታቀቡ ባለማስታገሳቸው ነው ይላሉ። ይህንን ጦርነት የፈጠረው የእኛ ዘመዶቻችን ወንድሞቻችን ኦሮሞ ናቸው። በስንት ሞከራ እነሱና የኛ የእነሱም ሽማግሌዎች እና የኛ ተነጋግር ነው እና ይባካችሁ የእናንተ ልጆች ይዙ ጦርነት ይሄንን ለማንም አይበጃም። ትልቅ ከተማ ናት፣ የሁለተኛ የኢትዮጵያ ከተማ ናት። ይሄ ለእናንተም አይሆኑም፣ ረብሻውና ጦርነት ለኛም አይሆኑም። ሰላም እንኖር ነው የምንለው እና ስንት ጊዜ ነው ስብሰባ ያደረግ ነው። የኦሮሞ ሽማግሎች የእነሱን ልጆች መያዝ አልቻሉም። ይሄ ነው ችግሩ እና ይሄንን እየቀጠለ ነው። አቶ አደም ለግጭቶቹ ምክንያት የሚሆኑት ወጣቶቹ የድሬዳዋ ሳይሆኑ ከሌላ አካባቢ የሚመጡ ናቸው። ግጭቶቹ በሚፈጠርበት ጊዜ ደግሞ የከተማው ፖሊስ ለኦሮሞ ወጣቶች ያደላል ብለው ይከሳሉ። ይህ ነገር መቆም አለበት። ለዚህ መፍትሔው ሁሉም በግልጽ ተነጋግሮ የቀደመው ሰላም በሀገሪቱ ላይ እንዲሰፍን ማድረግ ነው ይላሉ። ይሄ ለማንም አይበጃም፣ ለማንም ጥሩ አይደለም። እርስ በርስ ብንገዳደል ምንም መፍትሔ አያመጣም። እኛ የምንፈልገው ሰላም ነው። አባገዳ አብዱ ማሊክ ዮኒ የኦሮሞ አባገዳ ናቸው። ችግሩን ለመቅረፍ የተለያዩ ሰዎችን ማነጋገራቸውን ይናገራሉ። እርሳቸውም የሚቀሰቀሱት ግጭቶች በሶማሌና በኦሮሞ መካከል ሳይሆን ከሶማሌ ክልል በገንዘብ የተገዙ የቀድሞ አመራር ሰንሰለት ስር የነበሩ ወጣቶች እንደሆኑ ይጠቁማሉ። ባቲ ተቃመታ ባቲ ተቀውልያ መንግዶ ሶማሌ ቲቪ ኦሮሞ የሶማሌና የኦሮሞ ሽማግሌዎች አንድ ላይ ሆነን ለአንድ ወር ያህል በሕዝባችን መካከል አንዳችም ግጭት እንዳይቀሰቀስ ተነጋግረናል። ከክልል አምስት ገንዘብ ተቀብለው ኅብረተሰቡ ውስጥ በመደበቅ ሕዝቡን የሚያጋጩ ወገኖች መኖራቸው ነው እንጂ ሁለቱ ህዝቦች ወንድማማቾች ለዘመናትም አብረው የኖሩ ናቸው። አባ ገዳ አብዱ ማሊክ የኦሮሞም ሆነ የሶማሌ ልጆች ወደ ጥፋት እንዳይሰማሩ ለመያዝ መነጋገራቸውን ይገልጻሉ። ግን ደግሞ ሆን ተብሎ እሳት የሚለኩስ አካል ካለ አስቸጋሪ መሆኑን ይናገራሉ። እርሳቸውም እንደ ሶማሌ ተወላጁ አዛውንት በከተማው የቀደመው ሰላም እንዲመለስ ይጠይቃሉ። ጆሌ ከሶማሌ ካሁን በኋላ የኦሮሞም ሆነ የሶማሌ ቤተሰብ ልጆቹን ይከለክላል ብለን ተስማምተናል። ልጆቹን ከአንዳች ግጭት ውስጥ ከሚከቱ ሁኔታዎች ያግዳል ብለን ተስማምተናል። መንግሥትም መከላከያ ኃይል ልኮ ሁለት ቀናት በሰላም ውለን አደርን። ለአንድ ወር ያህል ስቃይ ውስጥ ነበር የቆየ ነው። አሁን ለማስታረቅ ተዘጋጅተናል። መንግስትም ሰላም እንዲመጣ ነው የሚጥረው። የኦሮሞም፣ የአማራም ሌሎች ህዝቦች ሁሉ ሰላም የሚፈልጉ ናቸው። በገንዘብ ተገዝቶ ህዝቡን እያመሰ ያለ ወገን ግን አለ። እንዲህ አይነቱም ይያዛል፣ ይጋለጣል ብለን ተስፋ እናደርጋለን። ወይዘሮ ሰዓዳ ተናኜ የለጋሀሪ አካባቢ ነዋሪ ናቸው። መጀመሪያ የሚያሳስባቸው የከተማው ሰላም መሆን ነው። እኔ በእኔ በኩል የድሬዳዋ እኔ ተወልጄ ያደኩኝ ነኝ። ድሬዳዋ ውስጥ ተወልጄ ያደኩኝ ነኝ። የስምንት ልጆች እናት ነኝ። በህይወቴ እዚህ ድሬዳዋ ውስጥ ስኖር ማለት ነው እንደዚህ አይነት ነገር የመጀመሪያ ነው። ማኦሮሞ ማአማራማ፣ ሶማሌ እንደሆነ ሳንተዋወቅ በፍቅር ነው ያደግ ነው። ልዩነትም የለንም። አሁን እዚህ በአጭር ጊዜ ውስጥ ነገር የተከሰተችው። ይህንንም ያው በሽማግሌው ይጥረት መንግስት የሚያው ከጎናችን በመሆን እያቀዘቀዙልን ናቸው። ልጆቻችንን ራሱ ከትምህርት ቤት እያስቀረን ነው። ወጥተው ያልቃሉ ማለት ምንም። ሰላማዊ ሰዎች እየረገፉ ነው፣ ምንም በማያውቁት ነገር። ለልጁ ለልጆቹ እራት ሊገዛ የወጣ ምንም ውስጥ የሌለ ሰው ተተኩሶበት በተባራሪ ጥይት ሞቶብናል። እንደገና እዚሁ ሙሽራ ሁለታ ሁለት ወር ታገባ እንደዛው እሱም ተመቷል። እና ይሄ ይሄ ነገርን ስታዩ በቃ ለመኖርም ያለች ነገር አስጊ ነው። ልጆች ትምህርት ቤት ወጥተው በሰላም መግባታቸው አስጊ ስለሆነ በጣም ችግር ላይ ያለ ነው። እኛ እንግዲህ ያው በጸሎት ነው። ምንም ማድረግ ስለማንችል በጸሎት ያ ረቢ ሀገራችንን ሰላም አርግልን እያልን ነው። ያነጋገርኳቸው ሰዎች የከተማው ሰላም ማጣት ለጊዜው አሳሳቢ ጉዳይ ሆኖባቸው ቅድሚያ ሰጡት እንጂ በከተማው በሁሉም በኩል የሚነሱ የተለያዩ ጥያቄዎች አሉ ይላሉ። የአስተዳደር መዋቅሩ አደረጃጀት ፍትሐዊነት የጎደለው ነው በሚል ይተቻል። የወጣት ስራ አጥነት፣ የፍትህ መጓደል፣ የኢኮኖሚ ጥያቄ፣ የፖለቲካና ፍትሐዊ እኩልነት ተጠቃሚነት ችግር ይነሳል። የፖለቲካና መንግስታዊ መስሪያ ቤቶች ሹመት በእውቀትና በክህሎት ከመሆን ይልቅ በኮታና በፖለቲካ ሹመት በመሆኑ ችግሮቹ ከመፈታት ይልቅ ሌሎች ችግሮች እንዲፈጠሩ አድርጓል ይላሉ። ይህም እንደ ጥያቄዎቹ አይነት ይህ የኦሮሞ ጥያቄ ነው፣ ይህኛው ደግሞ የሶማሌ ነው፣ ሌላው የአማራ ጥያቄ ነው እየተባለ ስያሜ እየተሰጠው ጥያቄዎቹ ይዳፈናሉ ይላሉ። በዚህ መካከልም መከፋፈል እንዲፈጠር ተደርጓል ሲሉ ይተቻሉ። በተጨማሪም በአመራሮቹ መካከል የሚፈጠር መገፋፋት ወደ ነዋሪውና ወጣቶቹ ይወርድና ግጭቱን ያባብሰዋል ይላሉ። የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን በበኩላቸው በድሬዳዋ ከተማ በሐምሌና በነሐሴ ወር የተከሰቱትን ግጭቶች እንደመነሻ አድርገው ግጭቶቹ ከነዚህ የቀጠሉ ሊሆኑ ይችላሉ የሚል ሀሳብ እንዳላቸው ጠቁመዋል። የተወሰኑ ወጣቶች በሚጀመር ጠብ ከሁለትም ከሶስትም ሊነሳ ይችላል መልኩም ቀይሮ ግን የብሔር አይነት መልክ ይዞ ግጭቱ ሰፋ ሚልበትና አንዳንዴ ንብረት የሚወድምበት ሕዝብም በስጋት

መሆኑን መገዘት አካላቶች እያየን እየተመገኑ ያለ ነው። እንግዲህ ይሄ በሂደት ላይ አለ ብለን እናስባለን። ተጨማሪ መረጃዎች መጥተው ቀጣይ የህግ የበላይነት ይከበራል የሚል ነው ያለን። ስለዚህ ይሄ የተደራጀው በዋናነት አሁን ባለው ለውጥ አሁን ባለው ሪፎርም ለማደናቀፍም ሊሆን ይችላል። የራሱን ጠረስትንም ጭምር ጨምሮበት ለማስተጓጎል ሊሆን ይችላል። ግን እነዚህ አካላቶች በዚህ አግባብ ወጣቶቹን እያጋጩ ነው ያሉት። እሱ ብቻ አይደለም፣ ለመዝረፍን ጭምር በተደራጀ መልኩ እየተንቀሳቀሱ ነው ያሉት። የሰው ቤቶችም በዚህ ግርግር ውስጥ ለመዝረፍ በርካታ ንብረት አሁን በአሁኑ ጊዜም ተዘርፈው የተመለሱ አሉ። በዚህ ቤትነት አሁን የተያዝኗሉ። ስለዚህ ከበስተጀርባ አሁን እያየን ያለ ነው የተደራጀ ኃይል አካል እንዳለና ወጣቶችን ለመጠቀም እንቅስቃሴ እያደረጉ እንደሆኑ ነው እያየን ያለን። አቶ ኢብራሂም ከበስተጀርባቸው አሉ ያሏቸውን አልገለጿቸውም። የድሬዳዋ ከተማ ፖሊስ የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ፖሊስ ግጭቶቹን ለማብረድ ከፍተኛ ስራ እየሰራ መሆኑን ይናገራሉ። ነገር ግን ሁሉም በየራሱ ወገን የተለያዩ ቅሬታዎችን እንደሚያቀርብ ይገልጻሉ። እኛ እንግዲህ እንደ ፖሊስ የፖሊስ በህግና ህገ መንግስቱ መሰረት የተሰጡት ኃላፊነትና ተግባራቶች አሉ። ስለዚህ የማስፈጸም ኃላፊነት ጋር ተያይዞ የህግ ጥሰት የሚፈጽም የፖሊስ አባልን አመራርም ካለ በሚመለከተው ማጣራትና በፈተሽ እርምጃ መውሰድ በሚችሉ አካል በኩል ቀርቦ ሰዎችን አይዲንቲፋ አድርጎ ለይቶ ማስረጃዎችን አቅርቦ ሰዎችን ተጠያቂ ማድረግ የሚቻልበት ስርዓት እንዳለ ሊታወቅ ይገባል። ክፍት ነው። ማንም ሰው ሲያስፈጽም ብሔርተኛ ሆኖ ገለልተኛ ሳይሆን ቀርቶ በእምነቱ በብሔሩ ወይም በአንዳች ሌላ ምክንያት የኔ ብሎ አንደኛውን ጠቃሚ አንደኛውን ጎጂ በሚያደርግ መንገድ ህግን ማስፈጸም ተግባር ላይ እየተሳተፈ አባልም አመራርም ካለ ይህ ሽፋን የሚሰጥ የፖሊስ አሰራር ስለሌለ ቀርቦ በማስረጃ በሚመለከቱ አካል በኩል እርምጃ የሚወሴ ማድረግ ተግባር ማድረግ ይቻላል። ህብረተሰቡ የንናውቀው መብቱን እዚህ ድረስ መጠየቅ ማሳየት ይችላል። የሚናሽናለን ለፖሊስ ማለት ነው። በአሁኑ ሰዓት ግጭቶቹን ለማብረድ ብቻ እየተሰራ መሆኑን ገልጸው ዘላቂ መፍትሄ ግን ያስፈልጋል ይላሉ። የአስፈጻሚ ተቋማት የተውጣጣ እዛ ላይ እንደ አቅጣጫ የተቀመጠው በተለይ ግጭቱ ደጋግሞ ወደ ይነሳባቸው እና ለግጭት ስጋት የተለዩ መኖሪያ መንደሮችን አካባቢዎች ላይ ተገቢውን የፖሊስ እና የጸጥታ ጥበቃ እና ጸጥታ ማስፈን ስራ እንዲሰራ ወስኖ በዛ ለክ ስራዎች እየተተገበሩ ነው ያሉት። በዋነኝነት ግን በቃ እንደተቀመጠ ነው ዘላቂ መፍትሄ መስጠት ያስፈልጋል። እሳት ማጥፋት እስከ ምን ድረስ ነው የሚቀጥለው የሚለው የፖሊስ ምራት ምታስ ስለዚህ ውሳኔ የሚያስፈልጋቸው ጉዳዮች ካሉ፣ ፖለቲካዊ እይታ የሚያስፈልጋቸው ጉዳዮች ካሉ ይህን የማየት እና የመወሰን ኃላፊነት ያለበት አካል ይህን መወሰን መቻል አለበት። ዘላቂ ሰላምን ለማስፈን ግጭቶችን ማስቆም ብቻ ዘላቂ ሰላምን አያመጣም። በሳይንስም በፍልስፍና ሳይንስ ፍልስፍናንም ብናይ አስተምሮቶችም ብናይ የግጭት መነሻ ምክንያቶች ተመርምረው መፍትሄ መሰጠት መቻል አለባቸው። ስለዚህ ግጭቶች ሲከሰቱ የማስቆም የማረጋጋት ስራ ይሰራል። ትንሽ ቆይቶ ደግሞ የማገርሸት ባህር ያመጣል። ይሄ ማለት በዘለቄታይነት ከታች የችግሩ ምንነትና መንፌ የተለይተው መፍትሄ መስጠት ላይ ያልተሰሩ ስራዎች እንዳሉ የሚያሳየውና እንደ ጸጥታና ሕግ ማስከበር አካል በዚህ ረገድ ወርዶ መፈተሽ ያለበትን ስራ ፖሊስ ይገራል። ሌላውም አካል ግን በተለይ በተለያዩ አጋጣሚዎች በተለያዩ መድረኮች እንደሚነሱት ያሉ ፖለቲካዊ አስተዳደር ውሳኔዎች ሊሆን ይችላሉ። አስፈጻሚ የፖለቲካ አመራር፣ የመንግስት ተጠሪዎች ሊሆን ይችላሉ። እኛንም ጨምሮ የፍትህ አስፈጻሚ አካል ሊሆን ይችላል። በአግባቡ ስራውን እየሰራ ነው ወይ? እዛ አካባቢ ያልተሰጠ ውሳኔም ካለ ለምን መስጠት አልተቻለም? በችግር ውስጥም የሚዋዥቅ አስፈጻሚና የህግ እንደዚ አስፈጻሚ ካለ በዚህ ጦር ምጃ መውሰድ ላይ መሰራት እንዳለበት ምንም ነው። ሁሉም ያነጋገርኳቸው ነዋሪዎች በበኩላቸው የሚያነሱት ጥያቄ ከተማዋ በብሔርና በሃይማኖት መከፋፈል ሳይኖርባት ሁሉም በስብጥር የሚኖርባት ታሪክ ያላት መሆኑን አስታውሰው ፍላጎታቸው እርሱን ጠብቆ መኖር እንደሆነ ተናግረዋል። ድሬዳዋ ከተማ የሰሞኑ ግጭት በጥቂት አካባቢዎች ብቻ ይሁን እንጂ በነዋሪዎቹ የሚነሱት ጉዳዮች ብዙ ናቸው። ከከንቲባው አቶ ኢብራሂም ኡስማን ጋርም በእነዚህ ጥያቄዎች ዙሪያ ሰፋ ያለ ቃለ ምልልስ አድርጌያለሁ። በሌላ ዘገባ ሰሞኑን ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪወን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት Con Radio Sagade Americati